ፕሬዚዳንት ዶናልድ ትራምፕ በምርጫ የምረጡኝ ዘመቻቸው ወቅት ጀርመን ብዙ ስደተኞችን በመቀበሏ ተችተው ነበር። የሰሜን አትላንቲክ ጦር ቃል ኪዳን ድርጅትም በዩናይትድ ስቴትስ ከፍተኛ በጀት የሚደረግለት ስለሆነ አስፈላጊነቱን ሲተቹ ቆይቷል። የጀርመንና አሜሪካ የንግድ ግንኙነትም በጀርመን ተጠቃሚነት ላይ ያተኮረ ነው ብለው ስለነበረ በአውሮፓ ግዙፍ የምጣኔ ሀብት ያላት ጀርመንና አሜሪካ ወዳልሆነ ሆነ አቅጣጫ ይሄዳሉ ተብለው ተሰግቶ ነበር። የጀርመኗ መርሃይ መንግስት ወይዘሮ አንጌላ ሜርክል ጉብኝትን በተመለከተ በቺካጎ ክፍለ ግዛት ኢሊኖይ ሃርፐር ኮሌጅ የምጣኔ ሀብት መምህር ፕሮፌሰር ጌታቸው በጋሸው እንዲህ ያብራራሉ። ዶናልድ ትራምፕ የአሜሪካ ፕሬዝዳንቱ ነው ከተመረጡ በኋላ በጠቅላላ የአውሮፓ አገር እና በአሜሪካ መንግስት መሀል ግንኙነቶች እስከዚህ ጥሩ አልሆኑ። ወይዘሮ አንጀላ ሜርከል ብዙ የጀርመን ኩባንያ ኃላፊዎችን ነው ይዘው የሚመጡት። የነ ሲመንስ ኩባንያ እሱ ትልቅ ነው ቢኤምዳብሊው እነኚህን ሁሉ ይዞ ነው የሚመጡት። እነኚህ ደግሞ አሜሪካ ውስጥ በማምረት የአሜሪካን ኢኮኖሚ ጠቅመናል፣ ብዙ የስራ እድል ከፍተናል ለአሜሪካ ብለው ነው የሚናገሩት። እና ፕሬዚደንት ትራምፕን ለማሳመን ነው እነ ጓንያ ባለስልጣናት፣ ሲኢኦዎች የሚመጡት ሴትዮዋን ተከትለው። በሌላ በኩል ፕሬዝደንት ትራምፕ አሁን ምክትላቸው ሄደው ትንሽ አውሮፓኖቹን የኔቶ ስብሰባ ላይ ለማረጋጋት ሞክረዋል እንጂ ትራምፕ የሚያስተላለፉት መልዕክት አውሮፓዎችን ትንሽ ግራ ያጋባቸው ነው። አንደኛ የአውሮፓ ዩኒየንን አይወዱም። ከአውሮፓ ዩኒየን የሚወጡትን ለምሳሌ እንግሊዝን ብሬክስት ብለው እንግሊዞች ሲወጡ ደግፈዋቸዋል፣ እና አሁን ሌሎች የቀኝ ሀይሎች እንዲመጡ ከአውሮፓ ዩኒየን እንዲወጡ ይደግፋሉ። ትራምፕ ስለ ሰሜን ጦር ቃል ኪዳን ድርጅት የዩክሬን ጉዳይና ሌሎችንም ባካትተው ማብራሪያቸው ፕሮፌሰር ጌታቸው የሚከተለውን ብለዋል። በአውሮፓ እንግዲህ አንድ መቼም ትልቅና ከፍተኛ ስልጣን ያላቸው መሪ አንጀላ ሜርኬል ናቸው። ይህን ሁሉ ለመቃወም ይሁን ብቻ በዛ ላይ ስምምነት እንዲኖር እና ከአውሮፓ ጉዳይ ራሳቸውን እንዲያገሉ ይሄ የኔቶን ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን፣ እሱ ላይ አሜሪካ ያላትን ተሳትፎ ከአሁን በፊት በነበረው መልኩ እንድትቀጥል አሁን ዩክሬን ውስጥ ያለውን ችግር በተለይ ራሻ አሁን ትራምፕ ደግሞ ከተመረጠ በኋላ በጣም አግሬሲቭ ወይም በኃይል ዩክሬን ውስጥ መጫወት ጀምረዋል ለማቆም እንዲረዳ እንትን ፕሬዚደንት ትራምፕን ለማሳመን በዛ ላይ ስምምነቶችን ለመፍጠር የሚያስቡ ይመስለኛል። እንግዲህ አንደኛው እና አንዳንዱ ትልቁ ታዩት ፕሬዚደንት ትራምፕ እስከዚህ የኢሚግሬሽን ወይም እነ ስደተኞችን ወደ አውሮፓና አሜሪካ ማስገባት ላይ የተዝናና ፖሊሲ የላቸውም፣ ወይም በጣም ተቃዋሚ ና አሜሪካ ውስጥ ላለማስገባት ሲፈልጉ ኢቨን ፈለጉ እያሉ አውሮፓኖችም እንደዛው አይነት ፖሊሲ በስደተኞች ላይ እንዲወስዱ ያደርጋሉ። አንጀላ መርከል ግን ደግሞ ለስደተኞች በጣም ሩህሩህ ነው። ፖሊሲያቸውም ለቀቅ ያለ ነው። በዛ ምክንያት ብዙ ስደተኞች ወደ ጀርመን እንዲገቡ ስላደረጉ በዛ ሁሉ ፕሬዚደንት ትራምፕ እንግዲህ ይቃወሟቸዋል እና ብዙ የልዩነት ነጥቦች አሏቸው እና መራሄ መንግስት ወይዘሮ አንጌላ መርክል የጀርመን ብቻ ሳይሆን የአውሮፓ መልእክተኛ መሆናቸውንም ተናግረው ነበር። ፕሬዚዳንት ዶናልድ ትራምፕ እና መራሄ መንግስት ወይዘሮ አንጌላ መርክል የጋራ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። ለዶቼ ቬለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ